በቮይስ ኦፍ አሜሪካ የኦሮሚያ ክልል ፕሬዚደንት አቶ ሺመልስ አብዲሳ ከስምንት ወራት በፊት እንደተናገሩት የተገለጸውና ሰሞኑን ይፋ የተደረገ አስተያየት ስህተት መሆኑን ገልጸው ሊገመገም እንደሚገባው ጠቅላይ ሚኒስትር አብይ አህመድ መናገራቸውን ቃል አቀባያቸው አቶ ንጉሡ ጥላሁን ለቪኦኤ በሰጡት ቃል ገልጸዋል። ከሰኔ አስራ አምስቱ ክስተት በኋላ ለመጀመሪያ ጊዜ ወደ ባህር ዳር የሄዱት ጠቅላይ ሚኒስትር አብይ አህመድ የአማራ ክልል ብልጽግና ፓርቲ ስብሰባ ላይ ተገኝተው ገለጻ ማድረጋቸውንና የአረንጓዴ አሻራ የችግኝ መርሃ ግብር ማጠቃለያ ፕሮግራም ላይ መገኘታቸውን የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ አመልክተዋል። አስቴር ምስጋናው ነች። ባህር ዳር የሚገኙትን አቶ ንጉሡ ጥላሁንን ያነጋገረችው ተከታዩን አሰናድታለች። ጠቅላይ ሚኒስትር አብይ አህመድ ወደ ባህር ዳር የመጡበት ጊዜ ባለፉት ሶስት ቀናት ሲካሄድ ከቆየው የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ጊዜ ጋር ተገጣጥሟል። ጠቅላይ ሚኒስትሩ በዚሁ የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ፕሮግራም ላይ መገኘታቸውንና ማብራሪያ መስጠታቸውን ደግሞ ቃል አቀባያቸው ለአሜሪካ ድምፅ አረጋግጠዋል። የጠቅላይ ሚኒስትሩ የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለቪኦኤ እንደተናገሩት ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል ሰሞኑን በማህበራዊ ሚዲያና ሌሎችም የመገናኛ ብዙሀን ትኩረት ስቦ የሰነበተው ጉዳይ የኦሮሚያ ክልል ፕሬዚዳንት አቶ ሽመሊስ አብዲሳ ከስምንት ወራት በፊት ተናገሩት የተባለውና ሰሞኑን ይፋ የተደረገው የፖለቲካ አስተያየት ነው። አቶ ንጉሱ ጥላሁን እንደሚሉት ጠቅላይ ሚኒስትሩ በዚህ ርዕሰ ጉዳይ ላይ ለተሰብሳቢዎቹ ማብራሪያ ሰጥተዋል። ክቡር ጠቅላይ ሚኒስትሩም ይሄ ጉዳይ ተነስቶላቸዋል። ይሄንን በተመለከተ ሀሳቡ ትክክል እንዳሉነ የተላለፈው መልእክትም በይዘቱም በውጤቱም ትክክል እንዳልሆነ ሊታረም እርማት ሊደረግ እንደሚገባው እና ሊገመገምም እንደሚገባው ለተሰብሳቢዎቹ አረጋግጠዋል፣ ምላሽም ሰጥተዋል። ስለዚህ ይህን ጉዳይ እኛ የምናየው የትኛውም አድራጎት፣ የትኛውም ንግግር፣ የትኛውም አመራር ከኢትዮጵያና ከኢትዮጵያውያን በላይ አይሆንም ከኢትዮጵያና ከኢትዮጵያውያን በላይ ኢትዮጵያንና ኢትዮጵያውያንን እየገነባን ኢትዮጵያን እያሻገር በውስጣችን ደግሞ የሚታዩ እንከኖችን እያረምን እያረምን እንሄዳለን የሚል የጋራ ስምምነት ላይ ነው የተደረሰው። ትክክል። ሀገር የምናስቀጥለው በየዳገቱ እያረፍን አይደለም፣ በየእንቅፋቱ እየወደቅን አይደለም እንቅፋት እያነሳን ከውስጣችንም፣ ከውጭም እንቅፋትን እያነሳን ነው። ሀገር እናስቀጥል የሚል መርህ ነው ይዘን እየሄድን ያለ ነውና ሰው የሰራውንም ስራ ሊበረታታ የሚገባውንም በርታያል ያጠፋውንም ደግሞ ተው አቁም እያል እንሄዳለን። በአማራ ብልጽግና ፓርቲ ስብሰባ ላይም ቢሆን ጉዳዩ በሰፊው ውይይት እንደተደረገበት ነው አቶ ንጉሱ ያብራሩት። አቶ ሽመልስ ንግግር ላይ በመሰረታዊነቱ በንግግሩ የተጠቀሱት ነጥቦች አንቺ የሚያነሳሻቸው ያላነሳሻቸውም ሌሎች ነጥቦች ስህተት ናቸው። ትክክልም አይደሉም። ሊታረሙም ይገባል። ትግልም ይደረግባቸዋል። በመጀመሪያ ደረጃ የእሳቸው ንግግር ተደርጓል በተባለ ከስምንት ወር ቆይታ በኋላ አሁን ብልጽግና ፓርቲ በ ኮንፈረንስ በሚያካሄድበት በባህር ዳርም በአዲስ አበባም ኦሮሚያም ብልጽግና ቅርንጫፍ የአማራም ውይይት በምናደርግበት ግምገማ በምናደርግበት ጊዜ ቁልፍ ቁልፍ አጀንዳዎች ላይ በምንነጋገርበትና ውሳኔዎች በሚወሰኑበት ጊዜ እሳቸው ባነሱት ነገር ራሳቸው የሚገመገሙበትና ማብራሪያም የሚሰጡበት ተጠያቂነትም ካለ ተጠያቂነት የሚሰፍንበት መሆኑ እንደተጠበቀ ሆኖ፣ ግን ዋናው ዓላማው ኦሮሞንና አማራን ማባላት ነው። ኦሮሞንና አማራን በማባላት በማጣላት በማናከስ አድርጎ ኢትዮጵያን ማፍረስ ነው። ይሄንን ለማድረግ ደግሞ የመጀመሪያው ቁልፉ አመራሩ ውስጥ ብጥብጥና ቀውስ ማንሳት ነው። ይሄ ብጥብጥና ቀውስ ወደ ህዝብ ሄዶ ህዝብ የሚጋጨው ግጭት ወደ ሀገር ሄዶ አገር ማፍረስ ነው። ስለዚህ አሁን የምንገኝበት ወቅት በእጅጉ ጥንቃቄ የሚጠይቅ አንዳንድ ወገኖች ይሄንኑ መረጃ ሰጥተው ለእኛው አመራሮች አድርሰው ለሚዲያ አድርሰው ምን ትሰራላችሁ ብለው ደግሞ ይቀሰቅሳሉ። የበሰለና የሰከነ አስተያየት ሲሰጥ ደግሞ አሁንም ይሄንን ሳይሆን የሚፈልጉትን ተራ ዘለፋና ስድብና ግጭት ውስጥ እንዲገባ ይቆሰቁሳሉ። ይሄ አይሆንም። ይሄ አልፎበታል። የማጋጨት ዘመን ያለፈበት ነው። አሁን የአንድነት ዘመን ነው። በአንድነት ውስጥ የሚኖሩ ልዩነቶች ይስተካከላሉ። በመሆኑም በእኛ በኩል ውይይቱ ላይም አንኳር ቦታ ይዞ የተወያየ ነው። እያንዳንዱ ጉዳይ በሀገራችን ውስጥ እኔም የማደርገው ይሁን እኔ የምናገረው ነገር ህዝብን ምን ያህል ያስቀኝ፣ ለህዝብ ምን ያህል ይመቻል፣ ግን ደግሞ ለእውነት ምን ያህል ይቀርባል ብዬ መሆን አለበት። ካልሆነስ ካልሆነ እኔ ከህዝብ በላይ አይደለሁም። እኔ ከሀገር በላይ አይደለሁም። የእኔ ንግግር ሊስተካከል ይችላል። የሰው ህይወት ሲጠፋ ግን፣ የሀገር ሀብትና ንብረት ሲወድም ግን ጊዜ ይወስዳል፣ አይስተካከልም። የሰው ህይወት አይመለስም። ስለዚህ ይህን ማዳን ጉዳይ ለን እናተጉ መንግስት ህግን የማስከበር ስራዎችን በሰፊው መስራት መቀጠሉንም አቶ ንጉሱ አስረድተዋል። በአሁኑ ሰዓት በኦሮሚያ ውስጥ የአርቲስት ሃጫሉን ግድያ ተከትሎ በደረሱት መንለት ላይ የተመሰረቱ ጥቃቶች ከ9500 በላይ ተጠርጣሪዎች ለህግ የቀረቡበት፣ ከ1000 በላይ አመራሮች ላይ እርምጃ የተወሰደበት ሁኔታ እንዲኮላሽ ሌላ መልክ እንዲይዝ አሁንም ብጥብጡ እንዲነግስና ኢትዮጵያውያን በብሔርና በሃይማኖት እንዲባሉ ለማድረግ እሳት ላይ ነዳጅ የመነስነስ ስራ የመስራት ክቡር ጠቅላይ ሚኒስትሩም በማጠቃለያቸው ኢትዮጵያን መገንባት ግን ዛሬ ውጣውረን ሊኖረው ይችላል እንጂ እጅግ የሚልቀውና የሚበዛው የኢትዮጵያ ሕዝብ በለውጡ ተስፋ ጥሎ ደስተኛም ሆኖ የለውጡ ደጋፊ ነው። ይህንን የለውጥ ድጋፍ ያለው ድርጅትና መንግስት ይህንን ለውጥ በምንም መልኩ ሊያንሸራትትና ወደ ኋላ ሊቀለብ የሚችል ሁኔታ ሊኖር እንደማይችል ነገር ግን ፈተናዎቹና ተግዳሮቶቹ ደግሞ ሰፊ መሆናቸውን፣ ፈተናና ተግዳሮት ደግሞ ሊያልፍ የሚችለው አመራር ነው። ይህንን አመራር የመገንባት ነው። በዚህ በነዚህ ላይ ነው አቅጣጫ ተቀምጦ ውይይቱም የተጠቃለለው ማለት ነው። ከሰኔ 15ቱ ክስተት በኋላ ለመጀመሪያ ጊዜ ወደ ባህር ዳር ያቀኑት ጠቅላይ ሚኒስትር አብይ አህመድ በአማራ ብልጽግና ፓርቲ ስብሰባ ላይ ገለጻ ከማድረጋቸው በተጨማሪ የአረንጓዴ አሸራ የችግኝ መርሃ ግብር ማጠቃለያ ፕሮግራም ላይም ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር